ከምርጫው በፊት ባለውና በዚህ በያዝነው ሳምንት የተደረጉ የምርጫ ዘመቻ ንግግሮች የፍርድ ቤት ሙግት መስለዋል። ከአራት ዓመት በፊት ከነበራችሁበት አሁን የተሻለ ሁኔታ ላይ ናችሁ። እነዚህ የምዝጊያ ክርክሮች ናቸው። ድምፅ ሰጪዎችም እስከ ማክሰኞ ድረስ ዳኞች ይሆናሉ። የኒውዮርክ ከተማ እምብርት በሆነው ማዲሰን ስኩዌር ጋርደን የቀድሞው ፕሬዚደንት ዶናልድ ትራምፕ ኢኮኖሚ እና ፍልሰትን በተመለከተ ሙግታቸውን አቅርበዋል። ካማላ ሄሪስ መካከለኛ ገቢ ያላቸውን አሜሪካውያንን ጎድታለች። የውጭ አገራትን ስንገነባ የውጭ አገራትን ድንበርና መሬት ስንጠብቅ ከርመናል። አሁን አገራችን እንገነባለን፣ ድንበራችንን እንከላከላለን ዜጎቻችንን እንጠብቃለን። አሜሪካን እናስቀድማለን። 20 ሺህ መቀመጫዎች ያሉት ማዲሰን ስኩዌር ጋርደን ሞልቶ ነበር። አንዳንዶቹ ታዳሚዎች ቦታ ለማግኘት ሌሊቱን ተሰልፈው አድረዋል። ቨርጂኒያ ኤቨሪ ከታዳሚዎቹ አንዱ ነበሩ። እንደ አራያ የምናየው ሰው መኖሩ መልካም ነው። እንደ እውነቱ ትራምፕ ላስተዳደሩም ሆነ ለውጭ ጉዳይ መልካም ስራ የሚሰሩ ይመስለኛል። ናዚም ካዚምም በስፍራው የትረምፕን ንግግር አድምጠዋል። በግልጽ የሚናገሩ ናቸው። በጽሑፍ የተዘጋጀ ንግግር አይጠቀሙም። እናም ይህን ወድላችኋለሁ። ካሮል ቫስኩዝ የትረምፕ ደጋፊ ናቸው። ትረምፕ ወደ ተሻለ ሁኔታ እንደሚወስዱን ይታየኛል። ካማላ ሄሪስ ለመልስ ንግግራቸው ኤሊፕስ በመባል የሚታወቀውና ከዋይት ሀውስ በስተደቡብ የሚገኘውን ሜዳ መርጠዋል። ከተፎካካሪዎቹ ለአንዱ የወደፊት ቤት የሆነው ነጭ ቤተ መንግሥት ከበስተ ጀርባ ይታያል። በአሜሪካ አዲስ ትውልድ አመራሩን መያዝ ያለበት ሰዓት ነው። ካማላ ሄሪስ ለአሜሪካ ያላቸውን ትልም አስቀምጠዋል። ከትረምፕ የሚለዩባቸውን ጉዳዮች ለማሳየት ሞክረዋል። ድራማውንና ግጭቱን ትተን አዲስ ምዕራፍ መክፈቻ ጊዜ ነው። በምግብ ሸቀጥ ላይ ያለ አግባብ ጭማሪ እንዳይደረግ በፌዴራል ደረጃ እገዳ ጥላለሁ። የኢንሱሊንም ዋጋ የተወሰነ እንዲሆን አደርጋለሁ። አሜሪካውያን ለመድኃኒት ወጪ ከኪሳቸው የሚከፍሉትን የተወሰነ እንዲሆን አደርጋለሁ። በካመላ ሄሪስ ንግግር ላይም በአስር ሺህ የሚቆጠሩ ሰዎች ታድመዋል። አንጀላ ኮልማን አንዱ ናቸው። የመጀመሪያዋ ሴት ፕሬዚደንት፣ ይህን በሕይወት ዘመኔ ማየት እሻለሁ። ዴቪድ ደማያቲየም ታዳሚ ነበሩ። የተመሳሳይ ጾታ አፍቃሪ ነኝ። ይህንም መብቴን ጠብቄ ማቆየት እሻለሁ። ለአሊሻ ራው ደግሞ የጽንስ ማስወረድ መብት ዋናው ጉዳይ ይመስላል። ጽንስ የማስወረድ መብትን ትደግፋለች። ሴቶች ለራሳቸው እንዲወስኑና ምርጫ እንዲኖራቸው ትደግፋለች። ጽንስ ማስወረድ በሀገር ደረጃ ክልከላ እንዳይጣልበት እንደምታደርግ አምናለሁ። ለሁለቱ ውጪዎች ያለው ድጋፍ ተቀራራቢ በመሆኑ በምርጫው ዕለት ማክሰኞ ምሽት ውጤቱ ላይታወቅ ይችላል። በአንዳንድ ግዛቶች በድምፅ አቆጣጠርና በድምፅ ሰጪዎች ሕጋዊ ብቁነት ላይ ከአሁኑ የፍርድ ቤት ሙግት በመደረግ ላይ ነው። ካሮሊን ፕሮሲት ይላላከችው ዘገባ እንግዲወልኔኝ ዋሽንግተን ዲሲ